ትኩረቱ በእጅጉ አነጋጋሪና ዩናይትድ ስቴትስ ውስጥ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ርዕሰ ጉዳይ አዲሱን የዶናልድ ትራምፕ ፕሬዚደንታዊ የአፈጻጸም ትዕዛዝ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ ለውጦችና አንድምታዎችን ቀረብ አድርጎ በጥልቀትና በትኩረት የሚመረምር ውይይት ነው። ተወያዮቹ የሚጌታቸው በካሊፎርኒያ ክፍለ ግዛቷ ሳን ሆዜ ከተማ የአሜሪካ የሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነት የሚታወቃሉ። አቶ ፍጹም አቻም የለህ በዋሽንግተን ዲሲና ቨርጂኒያ በጥብቅና ስራ የተሰማሩ በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ባለሙያ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ባለሙያ ናቸው። እንግዶቹን ያወያየው አሉላ ከበደ ነው። ተወያዮቻችን አንተና አንቺ ብላህ አወያየን ብለው በጠየቁት መሠረት ነው አሉላ የሚያነጋግራቸው። ወደ ውይይቱ ልምራችሁ። አመሰግናለሁ። በመረጣችሁት መንገድ እያስተዋወቅ ቀጥላለሁ። የቅርቡን የዩናይት ስቴትስ የኢሚግሬሽን ፕሬዚዳንታዊ ትዕዛዝ ተከትሎ አነጋጋሪም፣ አንዳንዴም አሳሳቢ ጉዳዮች እየተነሱ ነው። በተለይ ደግሞ በስደተኛው ማህበረሰብ አካባቢ በቅጡ ሁኔታውን ለመረዳት ከሚደረገው ጥረት ምን ይሆን እጣዬ እስከሚለው ድረስ ይዘልቃል፣ እንደ ሰዎቹ የህጋዊ መኖሪያ ፍቃድ መኖርና ያለመኖር። እስኪ ከአጠቃላይ ሁኔታ እንነሳ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ያወጣው ትዕዛዝ ማንን ይመለከታል? ምንስ አሳሳቢነት አለው? አጠቃላዩ የህጉን መንፈስ የሚ ከአንቺ ልጀምር። አመሰግናለሁ በጣም ስለዚህ ግብዣ። አቶ ሉላ አሁን በቅርብ የወጣውን የኤግዜክቲቭ ኦርደር ወይንም ትእዛዝ ብታውን ሳይሆን ምናልባት የዛሬ ሁለት ሳምንት አካባቢ የዲፓርትመንት ኦፍ ሆምላንድ ሴኪሪቲ በሜሞራንድም ደረጃ ያወጣቸው አንዳንድ ነገሮች ጋራ አንድ ላይ አድርገን በሁለት ብንከፍለው ጥሩ ነው። አንደኛ ከውጭ ለሚመጡ ይሄ ነገር አዲስ ላሉ ምን ይመለከታቸዋል? ሁለተኛ ደግሞ በአገር ውስጥ ደግሞ ላሉ እነሱን ስ በሚመለከት ምን አይነት አዳዲስ ነገሮች እየሆኑን ያለው እያልን ብናየው ጥሩ ነው። መልካም። በሀገር ውስጥ ካለው እንነሳ። በሀገር ውስጥ ያለ ማን ያሳስበዋል? ማን ይመለከተዋል? ይሄ አጋጅነቱ ጉዞን ነውና በጉዞ ሊካተቱ የሚችሉ ሰዎች ወይም ከዚህ ተነስተው ከጉዞ ሲመለሱ ሊያሳስባቸው የሚችሉ ሰዎችንም አዛምደው ይመልከቱ። ጥሩ ነው። አንዳንዱ ነገር ምናልባት የኛም ማህበረሰብ የማይመለከት ከሆነ እዛ ላይ አላተኩርም። ለምሳሌ በሶስት የሚከፈሉ የስደተኛ አይነቶችን እናያለን። እዚህ ሀገር ያሉት ማለት ነው። አንደኛ ለምሳሌ በተለያየ አይነት ሁኔታ በፍርድ ቤትም ሆነ በተለያየ ሂደት ውስጥ አልፈው ጉዳያቸው ሳይሻካላቸው ቀርቶ፣ ነገር ግን ወንጀል ስለሌላቸው ሊሆን ይችላል፣ ወይንም በተለያየ አጋጣሚ ሊሆን ይችላል። ከሀገር ውስጥ ያልተባረሩ ሰዎች አሉ። እነኚህ ሰዎች ምናልባት በአመት አንዴ፣ በስድስት ወር አንዴ እየሄዱ የኢሚግሬሽን መስሪያ ቤት እየፈረሙ በሰላም የሚኖሩ አሉ። ለእንደነኝ አይነት ሰዎች አሁን አስጊ የሆነ ነገር እየተፈጠረ ነው። ማለት ከዚህ በፊት ጉዳያቸው በተለያየ አይነት ሁኔታ ተዘግቶ የነበረ አሁን ኢሚግሬሽን እና ካስተምስ ኢንፎርስመንት በቀላሉ ከአገር ሊያስወጣቸው የሚችሉ ስለሆኑ እነሱን ያስወጣል። አንደኛው። በሁለተኛ ደረጃ የተለያየ አይነት ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ። አሁን በኢሚግሬሽን ደረጃ አንዳንድ ወንጀሎች የቋሚ መኖሪያ መብት ፍቃድም ሆነ ጥገኝነትም ሆነ የተለያዩ አይነት ነገሮችን እንዳያገኙ ሰዎችን ያግዷል አንዳንድ ወንጀሎች ግን ምናልባት ይህንን እንኳን ባያግዱ በተለያየ አይነት መንገድ በፍርድ ቤት ሂደት ከጠበቃ ጋር በመከራከር አንዳንድ ጠቀሜታ ሊያገኙ የሚችሉ የነበሩ ሰዎች አሁን ወንጀል ስለፈጸሙ ብቻ ከሀገር ሊወጡ እንደሚችሉ አስገዳጅ አይነት ሁኔታ ሊመጣ እንደቻለ እሱን አይተናል እሱ አሳሳቢ ሆኖ እናያቸዋለን በሶስተኛ ደረጃ ደግሞ ምንም አይነት ማመልከቻ ያላገቡ እዚህ ሀገር ዝም ብለው የኖሩ በተለያየ አይነት አጋጣሚ የመጡ አንዳንዶቹ ከሁለት ዓመት በታች የኖሩ ሊሆን ይችላሉ። አንዳንዶቹ ከሁለት ዓመት በላይ የኖሩ ሊሆን ይችላሉ። እንደነኝህ አይነት ሰዎችም ባለው አጋጣሚ፣ በተለይ ከሁለት ዓመት በታች እዚህ ሀገር ነዋሪ የሆኑ ሰዎች ምንም አይነት ማመልከቻ ሳያመለክቱ፣ ምንም አይነት ለጊዜውም ሆነ በቋሚነት ሊያስቆያቸው የሚችል መብት ከሌላቸው አሁን የኢሚግሬሽንና ካስተምስ ኢንፎርስመንት መጀመሪያ አለ ፍርድ ቤት ፕሮሰስ ከሀገር ሊያስወጣቸው የሚሞክር ትኩረት የሚያደርግባቸው እንደሆኑ እናያለን። እነህ እንግዲህ ከታች ያሉት ናቸው። ከዛ ደግሞ በሁለተኛ ደረጃ ለምሳሌ ቋሚ መኖሪያ ፍቃድ ያላቸው ብዙዎች ሰዎች አሉ። በተለይ በእኛ ማህበረሰብ ምን አይነት ነገር አለ? ብዙ ጊዜ ስልክ ስለሚደወልልን ነው። ግሪን ካርዴን ካገኘው በአመት አንዴ ብመጣ ይበቃል አገር ቤት እየኖርኩኝ ወይም ሌላ ቦታ እየኖርኩ እያሉ ብዙ ሰዎች ይደውላሉ። አሁን እነኚህ ሰዎች በትናንሽም በትላልቅም ነገር ግሪን ካርዳቸው ላይ ችግር አምጥተዋል ማለት ነው። ለምን አንድ ሰው ከስድስት ወር በላይ ከዚህ ሀገር ውጭ ከቆየ ወይንም ከአንድ አመት በላይ ከዚህ ሀገር ከቆየ የቋሚ መኖሪያ መብቱን በገዛ ፍቃዱ እንደተወ ሊቆጠር ስለሚችል ማለት ነው። ስለዚህ እንደዚህ እንደዚህ አይነት ላይ ለምሳሌ እዚህ ሀገር ሲገቡ ጥያቄ በማብዛት በተለያየ አይነት ሁኔታ ነገሮችን ከዚህ ቀደምም ያለ ህግ ቢሆንም የበለጠ ጠበቅ አድርገው ሊይዙት እንደሚችሉ እናያለን። ይሄ አንድ። ሁለተኛው ደግሞ ለምሳሌ የጥገኝነት ወረቀት ከጠየቁ በኋላ የቋሚ መኖሪያ መብት ፍቃድ ሲሰጣቸው የአገራቸውን ፓስፖርት ተጠቅመው ወደ አገራቸው የሚመለሱ ሰዎች ምንም እንኳን አሁን ቋሚ መኖሪያ መብት ፍቃድ ያላቸው ቢመስላቸውም አገራቸው በመመለሳቸው የሀገራቸውን ፓስፖርት በመጠቀማቸው እንዲህ አይነቱ ነገር ያለ ሕግ ቢሆንም እነዚህ አይነት ሁኔታዎች ላይ አሁንም የካስተምስ እና ቦርደር ፐትሮል ጠበቅ ያለ እርምጃ ይወስዳል ብለን እናስባለን። እንግዲህ ይሄ በተለይ እኛም ማህበረሰብ በሚመለከት አንዳንድ ከላይ ከላይ ያየናቸው ነገሮች ናቸው። ጊዜ ልስጥና ይጨምራለን። ግሩም ሁን ያነሷቸውን አንኳር አንኳር ነጥቦች ፈታ ፈታ እያደረግን እንመለከታለን። አሳሳቢነታቸው በተለይ በሰዎቹ ህይወት ላይ የሚያሳድሩትን ተጽዕኖ ጭምር በዝርዝር መረዳት ይጠይቃልና በዚህ ሰዓት የሚከታተሉ አድማጮች ሊያነሷቸው የሚችሉ ጥያቄዎችን ለማንሳት እንሞክራለን። አቶ ፍጹም ቀደም ብሎ በየሚ የተገለጡትን ሶስት ፊት ለፊት የሚታዩ ሁኔታዎች ሊያስከትሉ የሚችሉ ስጋት ሊያሳድሩ የሚችሉቸውን ሰዎች ለይተዋል። በተለየ ሁኔታ ሊታይ የሚችሉ ቡድን እንበላቸው ሁለት ወገኖችን አንስተዋል። እስኪ በተነሱትም ላይ አለፍ ብለው ምናልባትም በዓለም አቀፍ ደረጃ የተነሳውን የሕጉን መንፈስ በጥቅሉ መረዳት ይጠይቃልና በአጠቃላዩ የሕጉን መንፈስ ፕሬዚዳንታዊ ትእዛዝ መንፈስም ላይ አንዳንድ ነጥቦችን ቢያነሱ። ፕሬዚዳንት የተመረጠው አሜሪካ በጣም ብዙ ስደተኛ ትቀበላለች፣ አሜሪካ ስደተኛ በስቷል፣ ቁጥሩን መቀነስ አለብን፣ ያለውንም ማስወጣት አለብን ብሎ ነው። አስራ አንድ ነጥብ አምስት የሚሆኑ ህጋዊ ፈቃድ የሌላቸው ሰዎች አሜሪካን አገር አሉ። ብዙ ሰው ያተኮረው እዛ ጋ ነው። ግን ይሄ መንግስት አዲስ የተመረጠው የዶናልድ ትራምፕ መንግስት ምንድን ነው የሚለው በጣም ብዙ ሰው በስቷል አሜሪካን አገር። ስለዚህ አሁንም የሚንዳለችው አንደኛ እዚህ ያለውን በህጋዊም ሆነ ያለ ህጋዊ ፈቃድ ያለውን ሰው ቁጥር መቀነስ፣ ሁለተኛ ደግሞ አዲስ አለማስገባት ነው። ስለዚህ ከዚህ አንጻር ነው ይህንን ማየት ያለብን ማለት ነው። ለምሳሌ አሁን የዚህ መንግስት አስተሳሰብ ምንድን ነው? ብዙ ሰዎች የጥገኝነት መንገዱን ማለት የአሳይለም ፕሮሰሱን እየተጠቀሙ እዚህ ሀገር ይቆያሉ ነው። ስለዚህ አዲስ የወጣው ፖሊሲ ምንም እንኳን እዚህ አዲሱ ማዘጃ ጋር ማንም ሰው አሳይለም የመጠየቅ መብቱን ይሄ ማዘጃ አይከለክልም ብሎ ቢያውጅም በውስጡ ግን ወርቁ ምንድን ነው የአሳይለም ፕሮሰሱን የጥገኝነት ፕሮሰሱን በጣም አጥብቀውታል። የቤተሰብ መገናኘቱን ሁኔታ ጥገኝነት ጠይቆ እዚህ ቤተሰብ ማምጣቱንም ለመቶ ሰማንያ ቀን ታግዷል። ስለዚህ ጥገኝነት ማመልከቱ ህጉ ባይለወጥም መንገዱን ግን አጥብቀውታል። ይሄ ማለት ምንድን ነው? አሁን በኢንተርቪው ጊዜ አርባ አምስት ደቂቃ የነበረው ኢንተርቪው አሁን ሶስት ሰዓት ይሆናል። በጣም በጣም ብዙ መረጃዎች ሊጠይቁ ይችላሉ ማለት ነው። እስካሁን ስልሳ አምስት በመቶ የነበረውን የመስጠት ሁኔታ ማለት አሳይለም ያመለክት ጥገኝነት የሚሰጥበትን እድል የሚያገኘውን ይቀንሳል ማለት ነው። በመረጃ ደረጃ ደግሞ በጣም ብዙ መረጃዎች ሊጠይቁ ነው ማለት ነው። ሁለተኛ ደረጃ አሁን የሚም እንዳለችው ሊያባረሩ የሚችሉ ወንጀሎች አሉ፣ የማይችሉ ወንጀሎች ነበሩ። አሁን አይተው እንዳላየም ያለፏቸውን ትናንሽ ወንጀሎች ማለት ግሪን ካርድ ያገኘ፣ አሳይለም ያገኘ ሰው አሁን ግን ድሮም ያባረሩት ወንጀሎች አሁን ያባረሩታል ማለት ነው። በሶስተኛ ደረጃ ደግሞ የግሪን ካርድን እንደ ቋሚ ቪዛ እንደ መመላለሻ ቪዛ አድርገው የሚያስቡ ሰዎች ነበሩ። ስምንት ወር ከሀገር ውጭ ይቆያሉ፣ አራት ወር እዚህ ይቆያሉ። ወይም ዘጠኝ ወር ከሀገር ውጭ ይቆያሉ፣ ሶስት ወር እዚህ ይቆያሉ። ይሄ አሁን ይቆማል በአዲሱ ህግ መሰረት ማለት። የነበረውን ህግ ነው በጥብቅ የሚያስፈጽሙት ማለት። ስለዚህ እዚህ ሀገር በዲቪም ሆነ በቤተሰብ በኩል ግሪን ካርድ አግኝቶ ኢትዮጵያም ሆነ ሌላ ሀገር ቆይቶ እዚህ ሀገር ብቻ ያችን በስድስት ወር ወይም በዓመት መጦ እዚህ ሁለት ወር ሶስት ወር ቆይቶ የሚመላለሰውን ሰው ከቦርደር ሊመልሱ ይችላሉ ወይንም ደግሞ የዲፖርቴሽን ክስ በፍርድ ቤት ይከሱት እና ግሪን ካርድ እንዲያጣ ሊያደርጉት ይችላሉ ማለት ነው። ሌላው ነገር ደግሞ የሚያለችውን እየደገምኩ ያለሁት ምክንያቱም በደንብ ለማብራራት ያህል ማለት እና እስካሁን አይተው እንዳላየ የሚያልፏቸው ነገሮች ነበሩ። አሁን እንደዛ ያደረገውን ሰው አይ የሀገርህን ፓስፖርት ከጠየቅ ወይም የሀገርህን ፓስፖርት እንኳን ባትጠይቅ፣ በአሜሪካ የመውጫ ፈቃድ በትራብል ዶክመንት ወደ ሀገርህ ስለሄድ ጥገኝነት የጠየክበት ምክንያት ከዚህ በኋላ የለም ማለት ነው። ሀገር በሰላም መኖር ትችላለህ ብለው ግሪን ካርዱን ሊቀሙት ይችላሉ ማለት ነው። በአጠቃላይ የዚህ ህግ ዋናው መንፈሱ ምንድን ነው? እዚህ በግሪን ካርድ ሆነ በሌላ ያሉትን ሰዎች ቁጥራቸውን የሚቀነስበትን መንገድ መፈለግ በወንጀልም ሆነ በተለያየ መንገድ እነዚህ ሰዎች ያገኙትን መንገድ ላይ ደግሞ ያሉትን በማመልከት ደረጃ ላይ ያሉትን ደግሞ እነሱን እንዳያገኙ ማጥበቅ፣ በሶስተኛ ደረጃ ደግሞ እምቢ እንኳን ተብለው አይተው እንዳላየ ያለፏቸው በቤተሰብ ምክንያት ወንጀል ስላልሰሩ ወይም አላበለክ ኬዛቸው እምቢ ተብለው ግን እነሱ ማባረር ቅድሚያ አልነበረም ለኦባማ አድሚኒስትሬሽን እውነቱን ለመናገር ለቡሽ አድሚኒስትሬሽን ይሄ መንግስት ግን አሁን እነዚህ ኬዛቸው እምቢ ተብለው ሶስት አራት አምስት አመት የቆዩትን ሰዎች ወንጀል እንኳን ባይሰሩ እነሱን ለማባረር ነው። ዋናው መንፈሱ ደግሞ የምምለው ቁጥር መቀነሱ ከሌላው አንጻር ደግሞ ቁጥር ከመቀነሱ ጋርም የተያዘ ነው። የቤተሰብ በአለም አቀፍ ህግ መሰረት አንድ ሰው ጥገኝነት ካገኘ ቤተሰቡን በቅድሚያ ቶሎ አምጥቶ ከቤተሰቡ ጋር አንድ ላይ ሆነው እንዲኖረው ማለት የፋሚሊ ሪዩኒየንን ይሄን የአሜሪካን መንግስት ብቻ ሳይሆን የአለም አቀፉ የሬፊጂ አግሪመንት የሚደነግገው ነው። ያንን ማፋጠን ላይ ነው የእያንዳንዱ ሀገር ግዴታ የገባው አሜሪካ ያን ግዴታ የገባችና እንደውም በጣም ብዙ ጥገኞችን ስደተኞችን ያስጠጋች ሀገር ናት። አሁን ግን ያንን ቁጥሩን ብቻ መቀነስ ሳይሆን ለመቶ ሰማንያ ቀን በሯን ዘጋች ማለት ነው። አሜሪካ እንደዚህ አይነት ነገሮች ናቸው ያሉት። ከዚህ በፊት የወጡት ንጎች በጥብቅ መተርጎም ማለት ነው። ይሄ ነው አሁን እየተካሄደ እዚህ ላይ አንዲት ነገር ልጨምርበት ስላሳሰበኝና አንኳርም ነው ብዬ ስለማስብ ነው። እንደውም ዛሬ መቶ ሳጠናው ነበር ምንድን ነው ኢናድሚሲቢሊቲ የሚባል አንድ ነገር አለ። በህግ ለምሳሌ ቀላል ነገር የሚመስለን አንድ ሰው እዚህ ሀገር ለመምጣት መጀመሪያ ገና ሲያስብ የቱሪስት ቪዛ ሲያመለክት ሀሰተኛ የሆነ ነገር ተናግሮ ቢሆን እንደገና ያ ነገር በቃ አለፈ አለቀ ብሎ ነው እዚህ ሀገር ከገባ በኋላ የሚያስበው። አንደኛው በጣም የሚያሳስበው ነገር አንድ ለኢሚግሬሽን ወይንም እንደገና ለተለያየ እንደ ሶሻል ሴኩሪቲ ሊሆን ይችላል፣ ዌልፌር ለማግኘት ሊሆን ይችላል ሀሰት የሆነ ነገር የተናገረ ሰው በዛ ነገር ላይ ከባድ ማዕቀብ እንደሚያደርግ እና እንዲህ አይነቱ ነገር ከሀገርም ሊያስባረር የሚችል ነገር እንደሚሆን አዲስ ከወጡት መመሪያዎች ውስጥ ያየናቸው ናቸው። ምን አይነት ምን ማለቴ ነው? ለምሳሌ አንዳንድ ይቅር የሚባሉ እና አንዳንድ ደግሞ ይቅር የማይባሉ ውሸት ነገሮች የተናገሯቸው ይኖራሉ። አሁን እነኚህ ነገሮች ላይ በማጥበቅ ዲፖርት የማድረጊያ መንገድ እንደሚሆኑ ነው የገለጸ። በሁለተኛ ነገር የአሜሪካን በአጠቃላይ የኢሚግሬሽን ሲስተሙ ፋሚሊ ቤዝድ ነው ማለት የቤተሰብ ዩኒቲ ቅድም ወንድሜ እንዳለው የፋሚሊ ዩኒቲ ላይ የተመሰረተ ቤተሰብን መልሶ ማገናኘት ከግምት ያስገባ ነው፣ ቤተሰባዊ ነው። ስለዚህ ለምሳሌ ሲቲዘን የሆነ ዜጋ የሆነ ሰው ውጭ ላለ ለወንድምና ለእህቱ ሊያመለክት ይችላል። ለወላጆቹ ሊያመለክቱ እንደገና ወላጅ ሆኖ ልጆቹ እድሜያቸው ከፍ ያለም እንኳን ቢሆኑ ሊያመለክቱ ይችላሉ። በእንዲህ አይነት መልክ ነበር። ነገር ግን ፕሬዚዳንቱ ልክ አሁን ለምሳሌ ካናዳ፣ እዛ አይነት ኢሚግሬሽን ሲስተም አለው ሜሪት ቤስድ ወይንም በቤተሰባዊ ግንኙነቶች የተመሰረተ የኢሚግሬሽን አይነት ሳይሆን ከሙያ እና ከኳሊፋይድ ከሆነ ማለት አንጥሮ አንጥሮ ማለት ነው ቤተሰብ በማይሰበሰብ አይነት ሁኔታ ኢሚግሬሽኑ በዛ መንገድ እንዲዋቀር ሀሳቡ እንደሆነ ፕሬዚዳንት ትራምፕ ተናግሯል። አንደኛው ይሄ ከሚቀየረው ነገር ማለት ነው። ይሄንን እንግዲህ በአጠቃላይ ያለውን ነገር ይሄንንም ደግሞ በማስታከክ ኮንግረስ ውስጥ ታም ካርተን የተባለው እንደራሴ አንድ ቢል አስገብቶ ነበረ እና ያስገባው ብዙ አይነት የቤተሰባዊ አሁን ቅድም የዘረዘርኳቸው አይነት ማመልከቻዎችን በሙሉ ውስጡን አድርጎ አንድ ዜጋ የሆነ ሰው ምናልባት ለሚስቱና ከአስራ ስምንት ዓመት በታች ላሉ ልጆች ብቻ የሚያመለክትበት ሌላውን ግን ቤተሰባዊ ግንኙነትን የሚያስወግድበት አይነት ነገሮችን ኢንትሮዲስ አርጓል። አሁን ያ ማለት ህግ ሆነ ማለት አይደለም፣ ግን ነገሮች ወዴት አይነት ነገር አዝማሚያውን ያመላክታል። እነኚህን ነገሮች ጨምሬ ለመናገር ስለፈለግኩ። መልካም፣ በጣም አስፈላጊ ጭብጦች ናቸው። ወደ ካናዳ ልሻገር፣ ወደ ቶሮንቶ ህጉ ከስር መሰረቱ ዩናይት ስቴትስን ይመልከት፣ እዚህ ዩናይት ስቴትስ ውስጥ ይርቀቅ፣ ይውጣ፣ ተፈጻሚነቱም እዚሁ ዩናይት ስቴትስ ውስጥ ይሁን እንጂ በጓሮ በር ካናዳንም ተመልክቷል። ጎረቤት ካናዳ አንዳንድ ጊዜ እዚህ ዩናይት ስቴትስ የሚፈጠሩ ነገሮች እንደሚመለከቷት ሁሉ የስደተኞች ፍልሰት እንደ አዲስ በብዛት ታይቷል። የእነሱን ህይወት ያናጋል ብለው የፈሩ ቤተሰቦች፣ ግለሰቦች ፈጥነው ለመሄድ በሚያደርጉት ጥረት እጅግ በበረታ ቅዝቃዜ እስከ አካል ጉዳት እስከ መታመም የደረሱበት ሁኔታ በዜናዎች ተዘግበዋል ምን አይነት አንድምታ ፈጥረዋል በካናዳ የስደተኞች ኢሚግሬሽን ህግ ላይ ተክሌ አመሰግናለሁ አሉላ በህግ ደረጃ የተለወጠ አዲስ ነገር የለም ግን በአሰራር በፕራክቲስ አንዳንድ ለውጦችን ትመለከታለህ ለምሳሌ ዋነኛው በካናዳና በ አሜሪካ መካከል ያለው የስደተኞችን ጉዳይ የሚመለከተው የዚህ የሴፍ ሰርድ ካንትሪ አግሪመንት ይባላል። የሶስተኛ ደህንነታቸው የተረጋገጠ አስተማማኝ ሀገሮች መካከል ያለ የሁለቱ ስምምነት ማለት ነው። አሜሪካን የመጣ ቀድሞ አሜሪካን ያመልክት፣ ካናዳ የመጣ ደግሞ ቀድሞ ካናዳ መመልከት አለበት የሚል ስምምነት አለ እና ብዙ ጊዜ ከአሜሪካ ወደዚህ በተለይ በምድር በመኪና ወይም በአውቶብስ ወይም በባቡር ስትሻገር ስደተኝነት ለመጠየቅ ከሆነ ካናዳ ውስጥ ቤተሰብ እዚህ ካናዳ ከሌለህ በስተቀር የካናዳ መንግስት አይቀበልህም። ወይም ደግሞ ለአቅመ አዳም ያልደረሰ ለአቅመ ሔዋን ያልደረሱ ልጆች ካልሆነ በስተቀር አይቀበሉም ካናዳዎች። ወይም ደግሞ የተለየ ልዩ ኬዝ ካልሆነ በስተቀር አይቀበሉም ነበር። አሁን ግን ትራምፕ ከተመረጠ በኋላ በወጣው የአስፈጻሚው ልዩ ትዕዛዝ ምክንያት የካናዳ ድንበር ላይ ላላ የማድረግና ቀደም ሲል ስደተኞች ሲያዙ ድንበር ላይ መልሶ ወደ አሜሪካ መመለስ ሁኔታ ነበረ። አሁን ግን ያንን በደንብ ያለማስፈጸምና ስደተኞች እንዲገቡ የመፍቀድ ሁኔታ ታይቷል። ያ ከፍተኛ የሆነ ጫና በካናዳ ፖለቲካ ውስጥም ከፍተኛ ጫና ፈጥሯል። በተለይ በሁለት ቡድን፣ አንደኛው ቡድን ይሄ ስምምነቱ በካናዳና በአሜሪካ መካከል ያለው ስምምነት መሰረዝ አለበት አሜሪካ ከዚህ በኋላ ሴፍ አይደለችም። ቅድም ፍጹም እና የሚበገለጿቸው ድንጋጌዎች ምክንያት ለስደተኞች ሴፍ ስላልሆነች ስምምነቱ ተሰርዞ ስደተኞች ያለምንም ችግር መምጣት መቻል አለባቸው የሚል ከፍተኛ የሆነ ጫና ከፖለቲከኞች፣ ከሰብአዊነት ድርጅቶች በሁለት መቶ የሚጠጉ በካናዳ ዩኒቨርሲቲዎች ውስጥ የሚያስተምሩ የህግ መምህራን፣ የተለያዩ የስደተኞች ድርጅቶች፣ አብያተ ክርስቲያናት ደብዳቤዎችን ጽፈው በህግ ማውጫው ምክር ቤት ውስጥም ውይይት፣ ክርክር ነበረ። ከተቃዋሚው ወገን ቅድም እንደገለጽኩት ህጉ ሰስፔንድ ይደረግ ወይንም ደግሞ ይሰረዝ የሚል ይሄ ስምምነቱ፣ በመንግስት በኩል ደግሞ አይ የለም እዛ ደረጃ የሚያስደርስ ችግር አልተፈጠረም እና ህጉ ስራውን እየሰራ ነው አሁንም ቢሆን አሜሪካ እነዛ ቅድመ ሁኔታዎች ካናዳ አንድ ሀገር ሴፍ ነው የምትልበትን ቅድመ ሁኔታዎች ስለምታሟላ ስምምነቱን አንሰርዝም ያሉበት ሁኔታ ነው ያለው። እንግዲህ ብዙ ቅድም እንደገለጽከው አሉላ፣ ቀደም ሲል የዛሬ ዓመት አካባቢ ይመጣ ከነበረው ስደተኛ ቁጥር በብዙ እጥፍ በዚህ በጥር የካቲት እና አሁን በማርችም እየመጣ ያለበት ሁኔታ ነው። ቅድም እንደገለጽከው በተለይ በረዶ አሁን እንደምታውቀው በዚህ በሰሜኑ ንፍቀ ክበብ ዊንተር ይባላል እና በረዶ ነው በጣም ከፍተኛ። ከአሜሪካ ደግሞ ወደ ሰሜን እየመጣ በሄደ ቁጥር በረዶ በጣም ጽኑ እየሆነ ነው የሚሄደው። እና ብዙ የዛሬ ወር ከምናምን አካባቢ ሁለት የጋና ተወላጆች በፍሮስት ባይት ወይንም ይሄ በረዶ እጃቸውን በልቶት ጣቶቻቸውን ያጡበት ሁኔታ ነው የተፈጠረው። እሱ በተለይ እሱ ዜና በሀገሪቱ ውስጥ በጣም ከፍተኛ አስደንጋጭ ሁኔታ ፈጥሮ ነበረ። እንግዲህ እንደምታውቀው አሜሪካ ለካናዳ ካናዳ ለአሜሪካ እርስ በርሳቸው በጣም ትልቅ የንግድ አጋሮች ናቸው። በቀን ከአንድ ቢሊዮን ዶላር በላይ ይንቀሳቀሳል። በሁለቱ ሀገሮች መካከል ብዙ መቶ ሺህ መኪናዎች ይመላለሳሉ ሰዎችም እና በእርግጥም አንዳንድ የካናዳን የአሜሪካ ሀምሳ አንደኛ ግዛት ነው ይሏታል መሰለኝ እና እና አሜሪካ ውስጥ የሚወጣ እንዲህ ያለ ሕግ በእርግጠኝነት ካናዳ ውስጥም ከፍተኛ የሆነ አንድምታ አለው። እንደውም የፖለቲካ ፓርቲ የተቃዋሚ በዚህ የኮንሰርቫቲቭ የወግ አጥባቂው ፓርቲ ምርጫ ላይ አንዱ መከራከሪያ ሆኖ የተነሳው ይሄ የኢሚግሬሽን ጉዳይ ነው እና ከፍተኛ የሆነ አንድምታ አለው። አሉላ መልካም፣ እንግዲህ ይህ አንድምታ በነዋሪዎች ላይ ምን ተጽዕኖ ያሳድራል? እንዴትስ ሰዎች ከአንድ ወደ ሌላ የሚዘዋወሩበት ሁኔታ ይፈጠራልን? ካናዳን ስናዛምድ እናነሳለን። ወዲህ ወደ ዩናይት ስቴትስ እንመለስ እና አድማጮችን የአክብሮት አቀራረቡን የምናስተዋውቅበት መንገድ ስለለወጥን ላስታውስ፣ በድጋሚ እንደጠራችሁ በፈቀዳችሁት መንገድ ነው እያስተዋወክ ያለሁት የሚ በመጀመሪያው ከሚገኙ ሶስት ዝርዝሮች ውስጥ ቅድም ያነሳሻቸው ጥገኝነት ጠይቀው ያልተፈቀደላቸው ነገር ግን መኖር የቻሉ ሰዎች፣ ማመልከቻ ፈጽሞ ሳያስገቡ ሁለት ዓመት ያሳለፉ ሰዎች ሁኔታ እስኪ ፈታፈታ አድርገን እንመልከት። እነኚህ ሰዎች ከመጀመሪያው ዕላማ ከሚደረጉት ውስጥ ይመስላሉ። ቀደም ብለሽ በገለሽውና ማድረግ የሚችሉት ነገር ይኖር ይሆን? ግለሰቦች ማወቅ ያለባቸው በመብትም ሆነ ከዚህ ሕግ ጋር ተያይዘው ራሳቸውን፣ ቤተሰባቸውን ሊጠብቁ ሊያደርጉ የሚችሏቸው ነገሮች ይኖር ይሆን? በሶስቱም ውስጥ የሕጉንም አፈጻጸም እያዛመድሽ ብታስረጅም። አድማጮች በወቅታዊ ዩናይት ስቴትስ የኢሚግሬሽን ጉዳይ ዙሪያ የተሰናዳ ውይይት አልተቋጨም። በድረገጻችንም እንደ ቅደም ተከተላቸው በተከታታይ እናቀርባለን። ለአሁኑ ግን እንግዶችን ለሙያዊ ተሳትፏቸው አመሰግናለሁ። ጊዜ አሉላ በጣም አድርገን እናመሰግናለን። አንተንም እንግዶችንም ይሄ በጣም ቆንጆ ርዕስ ስለሆነ እንደውን አድማጮች ሁሉ እንዲሳተፉበትም እንጋብዛለን። ትልቅ ብዙ መረጃ የሚሰጥም